ቪኦኤ በአሜሪካ ምርጫ ሁለተኛው ፕሬዚደንታዊ ክርክር ማክሰኞ ጥቅምት 6 2005 ዓ ም ሆፍስትራ ዩኒቨርሲቲ፣ ኒው ዮርክ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማና ሪፐብሊካኑ ሪፐብሊካን ውጩ ተፎካካሪያቸው ሚት ራምኒ በጉጉት ሲጠበቅ የሰነበተውን ሁለተኛውን ክርክራቸውን ማክሰኞ ጥቅምት 6 205 ዓ ም ምሽት ላይ አካሂደዋል። በኒውዮርክ ሆፍስትራ ዩኒቨርሲቲ በተካሄደው በዚህ የስብሰባ አዳራሽ ውስጥ ቅርጽ ባለው ክርክራቸው ወቅት በአዳራሽ ውስጥ ከተገኙ መራጮች ለቀረቡላቸው ጥያቄዎች መልስ እየሰጡ ነው። ክርክራቸውን ያካሄዱት ከተነሱት ጥያቄዎች መካከል በኢነርጂ፣ በሀገሪቱ ምጣኔ ሀብት፣ በሥራ ዕድሎች፣ በፈጠራና በሴቶች ለአንድ አይነት ሥራ አንድ አይነት ክፍያ እንዲሁም የኢሚግሬሽን ጉዳዮች ተነስተዋል። የመጀመሪያው ጥያቄ የቀረበላቸው ከአንድ የኮሌጅ ተማሪ ነው። ስምረቅ ሥራ ይዤ ራሴን እንድችል ምን ታደርጋላችሁ? የሚል ነበር። ተማሪዎች ከኮሌጅ ሲወጡ ከዕዳ ቁልል ጋር መውጣታቸው የሥራ ዕድሉ ግን የጠበበ መሆኑ ተቀባይነት የሌለው ጉዳይ ነው ሲሉ ሚትራምኒ መልሳቸውን ጀምረዋል። ተማሪው እድሉ ሰፊ ሊሆን ይገባዋል ብለው እንደሚያምኑ ነግረውታል። በዝርዝር አይናገሩ እንጂ የሀገሪቱ ኢኮኖሚ ተመልሶ ሊያድግ የሚችልበት መንገድ እንደሚያውቁም አመልክተዋል። ራምኒ ፕሬዚደንት ኦባማ በሰጡት መልስ ደግሞ ዩናይትድ ስቴትስ በዓለም እጅግ የላቀው ስርዓተ ትምህርት ሊኖራት እንደሚገባ አመልክተው ከኢራቅና ከአፍጋኒስታን ጦርነቶች የሚያተርፉትን ገንዘብ ወደ ሥራ በማስገባትና አምራች የሥራ መስኮችን አሜሪካ ውስጥ በማበረታታት የበለጡ የሥራ ዕድሎችን እንደሚፈጥሩ ተናግረዋል። ኤነርጂን በተመለከተ የኦባማ አስተዳደር ብዙ ፍቃዶችን ባለመስጠቱ ምክንያት የድፍድፍ ዘይትና የጋዝ ቁፋሩና ልማት ሥራ ማዘቅዘቁን ሚስተር ራምኔ ቢገልጹም ፕሬዚደንት ኦባማ ግን ይህንን የራምኔን አባባል አስተባብለው ፍቃድ የሚወስዱት ሁሉ ወደ ሥራ እንደማይገቡ አመልክተዋል። በሌላ በኩል ግን ሚስተር ራምኒ የነዳጅ ኩባንያዎች የአሜሪካን ፖሊሲ ቀራጮች እንዲሆኑ ሊያደርጉ እንደሚፈልጉ በማንሳት ከሰዋል። ኦባማ ሚስተር ራምኒ ለንጹሕና ለታዳሽ ኢነርጂ ቦታ እንደማይሰጡ ኦባማ ቢናገሩም፣ ራምኒ ግን የእርሳቸው አጠቃላይ የኢነርጂ ፖሊሲ ታዳሽ የኤነርጂ ምንጮችንም እንደሚያጠቃልል ገልጸዋል። ሚት ራምኒ የፕሬዚደንቱን ባለፉ አራት ዓመታት የሥራ አፈጻጸም ላይ ጥቃት ከፍተው ሲያጣጥሉ የሀገሪቱን የበጀት እጥረት በዕጥፍ አሳድገዋል፣ ሲመረጡ እሰራለሁ ያሉትንም አልሰሩም ብለዋል። አሁን የሥራ አጥነቱ መጠን አምስት ነጥብ አራት ከመቶ ይሆናል ብለው ነበር አሉ ራምኒ በማከል የፕሬዚደንቱን የዛሬ አራት ዓመት ቃል ሲያስታውሱ በዚያ ቃል በገቡት አምስት ነጥብ አራት ከመቶና ዛሬ ባለው የሥራ አጥነት መጠን መካከል የዘጠኝ ሚሊየን ሥራ አጥ አሜሪካውያን ልዩነት አለ። የፕሬዚደንቱ ዕቅድ ይህ ነበር፣ አልሠራም። የአረጋውያን የጤና ጥበቃ ሥርዓትና የማኅበራዊ ዋስትና አያያዝ ወደ ውድቀት እያዘገሙ መሆናቸውን ጠቅሰው ፕሬዚደንቱ እስካሁን ባለው ጊዜ የሚያሻሽል ዕቅድ አቅርባለሁ፣ አሻሽላለሁ፣ እጨርሳለሁ ብለው ነበር አሉ ራምኔ እንኳን ሊሰሯቸው በአንዳቸው ላይ እንኳ ሐሳብ አላቀረቡም ብለዋል። ፕሬዚደንቱ በሰጡት የአጸፋ ምላሽ ቃል ከገቡባቸው ሥራዎች አብዛኞቹን መፈጸማቸውን ተናግረዋል። ያልፈጸሟቸውም ቢሆኑ ያልተሰሩት ባለመጣራቸው ምክንያት እንዳልሆነ ገልጸዋል። የዛሬ አራት ዓመት አሉ ኦባማ ለታዳሚው ለአሜሪካ ሕዝብም ለእናንተም እንዲህ ብዬ ነበር። መካከለኛ ገቢ ላላቸው ቤተሰቦች ታክስ ቀንሳለሁ ብዬ ነበር፣ ቀንሻለሁ። ለአነስተኛ ንግዶች የታክስ ቅነሳ አድርጋለሁ ብዬ ነበር፣ አድርጌያለሁ። የኢራቅን ጦርነት እጨርሰዋለሁ ብዬ ነበር፣ ጨርሸዋለሁ። መስከረም አንድ ቀን ጥቃት ባደረሱብን ላይ አተኩሬ አሳድዳቸዋለሁ ብዬ ነበር፣ ቀድሞ ተደርጎ በማያውቅ ሁኔታ የአልቃይዳን አመራር አሳደድን። ኦሳማ ቢንላደንም ተገደለ። አሉ ፕሬዚደንቱ። በመጪዎቹ አራት ዓመታት አሜሪካን ከኢኮኖሚው አዘቅት ለማውጣት እንችልባቸዋለን ሲሉ በያዟቸው ሐሳቦቻቸውም ላይ ሁለቱ እጩዎች በብርቱ ተሟግተዋል። የራምኒ ለባለጠጎቹ ታክስ የመቁረጥ ሐሳብ ትርፉ ኢኮኖሚውን የሚጎዳ የበጀቱን ጉድለት የሚያባብስና በአሜሪካውያን ላይ ጫናውን የሚያከብድ መሆኑ ነው ሲሉ ኦባማ ወቅሰዋል። ሚስተር ራምኒ ግን የኦባማን ክስ አልተቀበሉም። እንዲያውም የሥራ ፈጠራን እድገት የሚያመጣውና የበጀቱንም ክፍተት የሚያጠበው የእርሳቸው የታክስ ዕቅድ መሆኑን ተናግረዋል። ኢሚግሬሽንን በተመለከተ ራምኒ በሕገ ወጥ መንገድ ወደ አሜሪካ ለገቡ ምሕረት እንደማይሰጡ አስታውቀዋል። የህጋዊው ኢሚግሬሽን ስርዓት ወደ አሜሪካ መግባትና ለመኖር የሚፈልጉ ጥበቃ ሳያስፈልጋቸው ፍቃድ የሚያገኙበት እድል ችሎታ እንዲኖራቸው የሚፈቅድ እንዲሆንና የሰለጠኑ ሰራተኞች ይበልጥ ቋሚ የመኖሪያ ፍቃድ የሚያገኙበት ሁኔታ እንዲኖር ሆኖ እንዲሻሻል እንደሚሰሩ ራምኒ አመልክተዋል። ወደ አሜሪካ በህጋዊ መንገድ ለመግባትና ለመኖር ለሚፈልጉ የሚመች እንዲሆን የኢሚግሬሽን ስርዓቱን ለማሻሻል ማድረግ የሚችሉትን ሁሉ ማድረጋቸውን ፕሬዚደንት ኦባማ ገልጸዋል። ለአመታት አሜሪካ ውስጥ እየተማሩ ያሉ ወይም ቤተሰቦቻቸውን ለመመገብ ሲሉ አሜሪካ ውስጥ የሚገኙ ሰዎችን የማሳደድ ፍላጎት እንደሌላቸውም ተናግረዋል። ሊቢያ ውስጥ የተፈጸመውን ጥቃት በተመለከተ የተፈጸመው የሽብር ጥቃት እንደነበረ ለአሜሪካውያን ለመንገር ሁለት ሳምንት ፈጀባቸው ሲሉ ፕሬዚደንቱን ወቅሰው በዚያ ጥቃት ላይ ከማተኮር ይልቅ በምረጡኝ ዘመቻቸው መቀጠልን መረጡ ብለዋል ሚስተር ራምኒ። ፕሬዚዳንቱ በሰጡት መልስ ጥቃቱን የሽብር ጥቃት እንደነበር የተናገሩት በማግስቱ እንደነበረ አስታውሰው ሊቢያ ውስጥ የተፈጸመውን ዐመፃ ጉዳይ በመንግስታቸው ውስጥ ለፖለቲካ ጥቅምና አሜሪካውያንን ለማሳሳት እንደተፈጸመ አድርጎ ማውራት የሚያስቀይም መሆኑን ገልጸዋል። ባለፈው የመጀመሪያ ዙር ክርክራቸው የሚስተር ራምኔ አቀራረብና አፈጻጸም ከፕሬዝደንቱ የተሻለና ጠንካራም እንደነበረ ተንታኞችና የሕዝብ አስተያየት ያሳዩ ሲሆን ከክርክሩ በኋላ በብዙዎቹ ዋዣቂ የሚባሉ የምርጫውን ሂደትና ዕጣ ፈንታውን በሚወስኑ ግዛቶች ውስጥ ባሉ መራጮች ዘንድ ቀደም ሲል ሲመሩ የነበሩት ፕሬዝደንት ኦባማ በተወሰኑ ነጥቦች እየተመሩ መምጣታቸውን የሚያሳዩ የሕዝብ አስተያየት ቅኝት አመላካቾች ወጥተዋል። በማክሰኞ ሁለተኛ ዙር ክርክር በተከታታዮች ዘንድ በተካሄደ የመጀመሪያ ደረጃ ቀጥተኛ ቅኝት ፕሬዝደንቱ ማሸነፋቸውን የሚጠቁሙ ቁጥሮች ወጥተዋል። በፍሎሪዳ ግዛት ቦካሬተን በሚገኘው ሊን ዩኒቨርሲቲ የፊታችን ሰኞ ጥቅምት 12 2005 ዓ ም የሚካሄደው ሦስተኛውና የመጨረሻው ዙር የእጩ ፕሬዝደንቶቹ ክርክር የሚያተኩረው በውጭ ጉዳዮች ላይ እንደሚሆን ተገልጿል።